በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? አምላካችን ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እሺ ከእለት ወንጌል ውስጥ ሬስ እንወስድና እንማራለን። የሉቃስ ወንጌል ምዕራፍ አንድ ከቁጥር አርባ ሰባት ጀምሬ አነባለሁ። ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና እነሆም ከዛሬ ጀምሮ ትውልድ ሁሉ ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል። ትዕቢተኞችን በልባቸው ሀሳብ በትኗቸዋል። ገዢዎችን ከዙፋናቸው አዋርዷቸዋል፣ ትሑታንንም ከፍ ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል ባለጠጎችንም ባዷቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል። ስለ ቃሉ የአምላካችን ስም የተመሰገነ ይሆን። ነፍሴ ጌታ እግዚአብሔርን ታከብረዋለች። እንግዲህ ቅድስት ድንግል ማርያም ይህንን ነገር ስትናገር በእግዚአብሔር መንፈስ በእግዚአብሔር ጸጋ ተሞልታ ነው። ያስደነቃት ነገር አለ እና፣ በጣም ያስደነቃት ምንድን ነው? በመልአኩ የተነገራት እና ደግሞ የሆነላት ነገር በጣም አስደነቃት። እና ምን ብላ ጀመረች? እግዚአብሔርን ስታመሰግን ነፍሴ ጌታ እግዚአብሔርን ታከብረዋለች። ነፍሴ ጌታን ከብረዋለች። እንግዲህ ይሄ ጌታን ታከብረዋለች፣ ነፍሴ ጌታን ታከብረዋለች ምንድን ነው? የእግዚአብሔር ክብር አምላካችን እግዚአብሔርን እንድናከብር ይርዳል። እንግዲህ የድንግል ማርያም የቅድስናዋ መሰረት እግዚአብሔርን ማክበሯ ነው። የቅድስና ዋና ምንጭ እግዚአብሔርን ማክበር ነው። ታላልቅ ሰዎች በጣም የታወቁ ትላላቅ ሰዎች ስማቸው እስካሁን ድረስ የሚነሱ ሰዎች የታላቅነታቸው ዋና ምስጢር እግዚአብሔርን ማክበራቸው እግዚአብሔርን ያከበሩ ሰዎች ከፍተኛ ስፍራ ላይ ተቀምጠዋል። እግዚአብሔር ይመስገን። ከፍተኛው ስፍራ ላይ መጨረሻው ላይ የተቀመጡት እግዚአብሔርን ያከበሩ ሰዎች ናቸው መጽሐፍ ቅዱስ የሚናገረው እግዚአብሔርን የናቁ ሰዎች እንዴት እንደተዋረዱ እግዚአብሔርን ያከበሩ ሰዎች ደግሞ እንዴት ከፍ እንዳሉ ያሳየናል። ስለዚህ እግዚአብሔርን ያላከበሩ ሰዎች ደግሞ በእግዚአብሔር ፊት ተዋርደው ታሪካቸው ጠፍቶ ይገኛል እና የቅዱሳን ቅድስናቸው እግዚአብሔርን ማክበራቸው ነው። ምንድን ነው ያልኳቸው አሁን ቅድስና የሚመጣው ብፅዕና የሚመጣው ራስን ከፍ በማድረግ አይደለም ራስን ከፍ በማድረግ ማንም ሊከብር አይችልም በቲፎዞ ብዛት ክብር አይገኝም በደጋፊ ብዛት ክብር አይገኝ ወይም ደግሞ አንድን ሰው ዝም ብለን አታሞ ብንመታለት ክብር ሊያገኝ ይችላል። ክብርን በማሳደድ እና በመፈለግ ክብር አይገኝም። ራስን ትልቅ ስፍራ ላይ አስቀምጦ አምልኩኝ በማለት ደግሞ ክብር አይገኝም። ክብር የሚገኘው ግን ዝቅ ብሎ እግዚአብሔርን በማክበር ነው። እመቤታችን ቅድስት ድንግል ማርያም ምን አለች? ትሑታንን ከፍ ከፍ አድርጓል አለች። ሐዋርያው ጴጥሮስም እግዚአብሔር በጊዜው ከፍ እንዲያደርጋችሁ እራሳችሁን ከእግዚአብሔር በታች አዋርዱ ይላል። ዛሬ እኛ መክበርና ከፍ ማለት የምንችለው የእግዚአብሔር ክብር ወደ እኛ ሲመጣ ነው። እግዚአብሔር ክብሩን ያምጣልን ወገኖች። የእግዚአብሔር ክብር ወደ እኛ ሲመጣ፣ የእግዚአብሔር ክብር በመካከላችን ሲሆን ክብራችን ከፍ ይላል። ግን በትግልና በሩጫ ራሳችንን ለማስከበር ስንሞክር እንዋረዳለን። በመጽሐፍ ቅዱስ ውስጥ ጥቂት ሰዎችን እግዚአብሔርን በመናቅ የተዋረዱት ሰዎች ጠቅስና እግዚአብሔርን በማክበር ደግሞ ከፍ ያሉትን እነግራቸዋለሁ። ከዚያ በኋላ ምን ይላል መጽሐፍ? በሮሜ ምዕራፍ ስምንት ላይ እግዚአብሔር የመረጣቸውን አጸደቃቸው ይላል። የጠራቸውን የመረጣቸውን ጠራቸው ይላል። የጠራቸውን ደግሞ ምን አላቸው አጸደቃቸው ካለ በኋላ ያጸደቃቸውን ደግሞ ምን አላቸው? አከበራቸው። እግዚአብሔርን ለካ እነዚህ ሰዎች የተከበሩት እግዚአብሔርን አክብረውት ነው። እና በዚያ ደግሞ የእኛን ህይወት እንዳስሳለን። እስኪ እግዚአብሔርን ባለማክበር የተዋረዱትን ሰዎች ከመጀመሪያው እንጀምር። ፈርዖንን እንየው ዘጻት ምዕራፍ አምስት ላይ ዘፀአት ምዕራፍ አምስት ቁጥር አንድ ጀምረን ስናነብ አሮንና ሙሴ በእግዚአብሔር ክብር ተሞልተው፣ በደብረ ሲና ላይ እግዚአብሔር ለሙሴ ሲገለጥለት በክብር ነው የተገለጠለት። ከእግዚአብሔር ክብር የተነሳ ሙሴ በተራራው ላይ መጓዝ አቅቶት ነበር። አንደበቱ መናገር አልቻለም። ያ በቅጠባቂ የነበረው ሙሴ፣ ያ ጀግናው ሙሴ፣ እስራኤልን በጉልበት ነጽያ ያወጣ የነበረው ሙሴ የእግዚአብሔርን ክብር ሲያይ በተራራው ላይ መሄድ አቃተው። እኔ ማን ነኝ? ይሄን ሕዝብ ነፃ ማወጣ እኔ ማን ነኝ ሲለው፣ እኔ ካንተ ጋር ነኝ፣ ሂድ እኔ ካንተ ጋር ነኝና እኔ የምትናገረውን አፍህ ላይ አኖራለሁና ሂድ አለው። ሙሴ በእግዚአብሔር ክብር ወደ ግብፅ ተመለሰ። በማን ክብር ነው ያልኋችሁ? የእግዚአብሔርን ክብር ተሞልቶ ወደ ግብፅ ተመለሰና በእግዚአብሔር ክብር በፈሮን ፊት ቆመ። ሄደና ፈሮን ምን አለው? እግዚአብሔርን ዕወቅ አለ። ምን ማለት ነው? እግዚአብሔርን አክብር ማለት ነው። አለበለዚያ ትዋረዳለህ። እግዚአብሔርን አክብር፣ እግዚአብሔርን እወቅ፣ ህዝቤን እስራኤልን ልቀቅ፣ በምድረ በዳ ያከብረኝ ዘንድ፣ በምድረ በዳ ያመልከኝ ዘንድ፣ በምድረ በዳ ያመሰግነኝ ዘንድ ህዝቤን ልቀቅ፣ እግዚአብሔርን እወቅ ሲለው ፈርዖን እግዚአብሔርን አላውቅም፣ እስራኤልን አልለቅም ማለት። ስለዚህ የፈርዖን የውርደት ምንጭ እዚህ ጋ ነው ያለው። እግዚአብሔርን ናቀ፣ እግዚአብሔርን ማክበር አልቻለ። ከዚያ በኋላ በግብፅ ላይ የሆነውን ታውቃላችሁ። በግብፅ ላይ የሆነውን እንዴት አድርጌ ዘረዝረዋለሁ? የሚጠጡት ውሃ ደም እስኪሆን ድረስ ያ ውሃው ደም ሆነ ነው አይል የሚለው ለእስራኤል ውሃው እንደ ውሃ ሲሆንላቸው ግብፃውያን ሲቀዱት ግን ደም ነው። ሁለቱም ከአንድ ጉድጓድ ይቀዳሉ። ግብጾች ሲቀዱት ደም ነው፣ እስራኤል ሲቀዱት ግን የሕይወት ውሃ ነው። እግዚአብሔር ይመስገን። እግዚአብሔርን ያከበሩ ሰዎች ሰዎችና የማያከብሩ ሰዎች መካከል ልዩነት አለ እንዳይመስላችሁ፣ በጣም ልዩነት አለ። ራሳቸውን ዝቅ ያደረጉና ራሳቸውን ከእግዚአብሔር በታች የጣሉ ሰዎች የተናቁ ይመስሉናል ግን በእግዚአብሔር ፊት በሰማይ መላእክት ፊት እጅግ የተከበሩ ናቸው በእነዚህ ሰዎች ላይ እጃችንን ስናነሳ እንዴት አይነት ቁጣ እንደሚመጣ ማሰብ አለብን እግዚአብሔር ያስጠንቅቀን ይሄ በጣም ከባድ ነው ስለዚህ ፈርዖን ከነ ሰራዊቱ መጨረሻ ላይ በቀይ ባህር ውስጥ ከነ ሰራዊቱ ከነፈረሱ ከነ ፈረሱ ሰጥሞ ነው የቀረው ለምን የእግዚአብሔርን ክብር ነው የነካው እግዚአብሔርን ነው የናቀ። እስኪ ደግሞ እግዚአብሔርን የናቁትን ሰዎች ደግሞ በአንደኛ ሳሙኤል ላይ እንመልከት። አፊንን እና ፊንሐስ የሚባሉ ካህናት በጣም ናቁት። እግዚአብሔር ወደ ቤተ መቅደስ የሚመጣውን ለራሳቸው ይወስዱ ጀመር። በቤተ መቅደስ የሚገኙ ሴቶችን ሁሉ ሌላ ችግር መፍጠር ጀመሩ። በዝሙት ወደቁ። የእግዚአብሔርን ስርዓት ሁሉ አቃለሉ። እግዚአብሔርን በጣም ናቁት። ታዲያ እግዚአብሔር ደግሞ ለክብሩ ቀናተኛ አምላክ ነው፣ ግን በጣም ይታገሳል። ኤሊ መከራቸው እምቢ አሉ። ኤሊ ደግሞ ዝም አለ። በቤተ መቅደስ እንደዚህ አይነት የእግዚአብሔር ክብር ተንቆ እያለ ኤሊ ደግሞ ዝም አለ። ከዚያ አንደኛ ሳሙኤልን መጽሐፍ አንቡና አውጡና አላስነብባቸው አንደኛ ሳሙኤል ምዕራፍ ሶስት ምዕራፍ ሁለት ቁጥር ሰላሳ ላይ እንደዚህ ይላል። ሳሙኤል የሚባለውን ብላቴና እግዚአብሔር አስነሳ። ሳሙኤል ምንም የእግዚአብሔር ክብር በሙላት አይወቀው እንጂ እግዚአብሔር ማን እንደሆነ አይወቅ እንጂ እግዚአብሔርን ይፈራል። ከልጅነቱ ጀምሮ በቤተ መቅደስ ዝቅ ብሎ እግዚአብሔርን ያከብራል። ስለዚህ የእግዚአብሔር ክብር፣ የእግዚአብሔር ፈቃድና የእግዚአብሔር ሀሳብ ለሳሙኤል ተገልጦ ለሊቀ ካህናቱ ግን ተደበቀበት። በእውቀት እኮ አይደለም ወገኖች፣ በእግዚአብሔር ፊት ሞገስ የምናገኘው በስልጣን እኮ አይደለም። ትልቁ ሊቀ ካህናት፣ ትላልቆቹ የቤተ መቅደስ ሰራተኞች የእግዚአብሔር ክብር ተሰውሮባቸው፣ ትንሹ ብላቴና ሳሙኤል ግን የእግዚአብሔርን ክብር አወቀ ተገለጠለት። ለምን? እግዚአብሔርን ዝቅ ብሎ ስላለከ- ስላከበረ ከዚያ ኤሊን አልሰማ ሲሉ እግዚአብሔር ሳሙኤልን ልኮ ምን አለ አንደኛ ሳሙኤል ምዕራፍ ሁለት ቁጥር 30 ላይ ላንብላችሁ። ስለዚህም የእስራኤል አምላክ አከ ስለዚህም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእውነት ቤትህ የአባትህን ቤት ለዘላለም በፊቴ እንዲኖር ተናግሬያለሁ። አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁና የናቁኝም ይናቃሉና ይህ ነገር አይሆንልኝም ማለት ይሄንን ቃል ሁላችንን እንበለው። ያከበሩኝን አከብራለሁ፣ የናቁኝን ይናቃሉና ይህ ነገር አይሆንልኝም። አያስፈራ? ይህ ቃል የሚያከብሩኝን ምን እላለሁ? አከብራለሁ። ሰው እንዴት ነው እግዚአብሔርን ንቆ እግዚአብሔርን አቃሎ እግዚአብሔር ምንድን ነው ብሎ እንዴት ክብር ያገኛል? የሚያከብሩኝን አከብራለሁ የሚንቁኝ እግዚአብሔር ሲያከብር፣ ውሃው ራሱ እንደ ግድግዳ ሆኖ ይቆማል። አንበሳው አፉን ይዘጋል። እሳቱ ውሃ ይሆናል። እግዚአብሔር ሲያከብር እግዚአብሔር ሲያከብር ደግሞ በሕዝብ ፊት ሞገስን ይሰጣል። ጠላት አያሸንፈውም። የእባብ መርዝ አያገኘውም። መርዝ እንኳ ቢበላ ይፈወሳል። ለሰዎች መድኃኒት ይሆናል። ለሀገር ፈውስ ይሆናል። ማን ሲያከብር? እግዚአብሔር ሲያከብር። እግዚአብሔርን የናቁ ሰዎች ደግሞ በሀገርም በህዝብም ላይ በትውልድ ላይ እርግማን ያመጣሉ፣ እርግማንን ያመጣሉ፣ በረከትን ይወስዳሉ፣ ችግርና መከራን ያመጣሉ። ፈውስ የላቸውም በራሳቸው፣ ሰላም የላቸውም በህይወታቸው፣ ጤና የላቸውም። ንግግራቸው በሙሉ በጣም የሚመርዝ ክፉ ቃል ነው ካፋቸው የሚወጣው፣ እግዚአብሔር የናቁ ሰዎች። ወገኖቼ እግዚአብሔርን በማክበር እንዲባርከን አምላካችን ይፍቀድልን። እግዚአብሔርን ታከብራላችሁ? እንኳን ደስ አላችሁ። እግዚአብሔርን ካከበራችሁ፣ እግዚአብሔርን ከፈራችሁ እንኳን ደስ አላችሁ። እግዚአብሔርን ያከበረ ሰው፣ እግዚአብሔርን የሚፈራ ሰው እንደማይወድቅ እነግራችኋለሁ። የሚያከብሩኝን አከብራለሁ፣ የሚንቁኝ እናቃሉና፣ ይህ ነገር አይሆንልኝም ማለት ከዚያ አፊንና ፊንሐስ በስልጣናቸው ጽላ ታቦቱን ይዘው ወደ ጦር ሜዳ ገቡ። ወዲያው ነው ተወግተው የሞቱት። ምክንያቱም እግዚአብሔር አብረዋቸው አልሄደም። እግዚአብሔር አብረዋቸው ወደ ጦር ሜዳ አልሄደም። የእግዚአብሔር ክብር ከእስራኤል ስለለቀቀ ብዙ ሺህ ጦር በአንድ የተመታ፣ ታቦቱ ተማረከ። ክብር ከእስራኤል ለቀቀ ስትል የአንዱ ካህን የፊናሐስ ሚስት ምን አለች? ልጇን ይወካ ክብር ከእስራኤል ለቋል። ለምን? እግዚአብሔርን በመናቅ የመጣ ውርደት ነው። በጠላት ፊት መዋረድ እግዚአብሔርን ባለማክበር የሚመጣ ነው። እግዚአብሔርን ካላከበሩት ሰዎች ደግሞ አንዱ ማን ነው? ናቡከደነጾር ይባላል። በትንቢተ ዳንኤል ምዕራፍ 5 ቁጥር 23 ላይ ስታነቡ ንጉሡ ከቤተ መቅደሱ ከኢየሩሳሌም ያስመጣቸውን የእግዚአብሔር ንዋየ ቅድሳት የአልኮል መጠጫ አደረጋቸው። በራሱ የልደት በዓል ላይ እግዚአብሔርን በመናቅ በእግዚአብሔር ክብር ላይ ቀለደ በዚህን ጊዜ በግድግዳው ላይ ማኔ ቴቄል ፋሬስ የሚል ጽሑፍ ተጻፈበት ትርጉሙ ጠፋውና ተጨነቀ ሰላሙን አጣ የእግዚአብሔር መንፈስ የእግዚአብሔር መላክ መጣና ውስጡን መታው ከዚያ የራሱን ጠንቋዮች በመሰብሰብ ትርጉሙን ንገሩኝ ቢል ማን ንገረው ማን ይንገረው? ዳንኤል ተጠራ። የእግዚአብሔር መንፈስ ያለበት እግዚአብሔርን የሚያከብር ዳንኤል ታውቁታላችሁ። ሁልጊዜ አምላኩን የሚያመሰግን የሚጾም፣ በእግዚአብሔር ፊት ቀና የሆነ ሰው፣ በተሾመበት ስልጣን ታማኝ የሆነ ሰው፣ በተሰለፈበት በትክክል የሚሰራ አድልዎ የሌለው ነቢይ ዳንኤል እና ይሄ ነቢይ መጣና ለንጉሱ የነገረውን ቃል አንብላችሁ ትንቢተ ዳንኤል ምዕራፍ አምስት ከቁጥር 23 ላንብላችሁ። የመቅደሱንም ዕቃዎች በፊትህ አመጡ አንተም መኳንንትህም ሚስቶችህም ቁባቶችህም የወይን ጠጅ ጠጣህባቸው። ከብርና ከወርቅም ከናስና ከብረትም ከእንጨትና ከድንጋይም የተሰሩትን የማያዩትንም የማይሰሙትንም የማያውቁትንም አማልክት አመሰገንህ። ትንፋሽህንና መንገድህን ሁሉ በእጁ የያዘውን አምላክ አላከበርከውም። ስለዚህ እነዚህ የእጅ ጣቶች ከእርሱ ዘንድ ተልከዋል። ይህም ጽፈት ተጽፏል። የተጻፈውም ጽፈት ማኔ ቴቄል ፋሬስ ይላል። የነገሩ ፍቺ ነው ማኔ ማለት እግዚአብሔር መንግሥትህን ቆጠረው ፈጸመውም ማለት ነው። ቴቄል ማለት በሚዛን ተመዘንህ ቀለህም ተገኘህ ማለት ነው። ምን ተገኘህ? ቀለህ ተገኘህ ቅሌት ማለት እንደዚህ ነው። ቀለህ ተገኘ። ሰው የሚመዘነው እግዚአብሔርን ለእግዚአብሔር ባለው ክብር፣ የሰው ታላቅነት በገንዘቡ አይደለም። የሰው ታላቅነት ባለው ስልጣን ወይም ደግሞ ባለው የደጋፊ ብዛት አይደለም። የሰው ታላቅነት እግዚአብሔርን ባከበረ መጠን ነው። አይደለም? አይመስላችሁም? ይሄ ነገር እግዚአብሔርን ባከበረ መጠን ነው። ይሄ ሰው ከሸክላና ከድንጋይ ከብረትና ከእንጨት ለተሰራው ክብር ሰጥቶ በእጁ ትንፋሹን የያዘውን መንገዱን የያዘውን አምላክ ግን አላከበረው፣ ናቀው። በራሱ በቤተ መቅደሱ ነዋየ ቅድሳት መጠጫ አደረጋቸው። በዚህን ጊዜ መንግስቱ ተወሰደበት፣ ለፋርስ ተሰጠ። መንግስትህ፣ አንተም ደግሞ ተመዝነህ ቀለህ ተገኘህ ተባለ። ይሄ ንጉሥ እንዲያውም በመጨረሻ በትቢቱና በእግዚአብሔር ላይ ያለውን ንቀት እየጨመረ በመምጣቱ ወደ ጫካ ሄዶ እንደ በሬ ሳር እንዲበላ እስከሚሆን ድረስ ተዋርደዋል። እግዚአብሔር ከመዋረድ ያድነን። ሌላው የሐዋርያ ሥራ ምዕራፍ 12 ላይ ያለውን ቃል አነበዋለሁ። እግዚአብሔርን ባለማክበር የተዋረደው ሄሮድስ የሐዋርያ ሥራ ምዕራፍ 12 ላይ ምን ይላል? ሐዋርያትን በመጀመሪያ ያዕቆብን በሰይፍ ገደለ። ከዚያ ሰዎች ሲያጨበጭቡለት ጎሽ ጎሽ ጎበዝ ሲሉት እንደገና ጴጥሮስን ሊደግመው ፈለገ። ጴጥሮስን ሊደግም እስር ቤት አስገባው። ከእስር ቤት ግን የእግዚአብሔር መልአክ ጴጥሮስን እየጎተተ አውጥቶ ወንጌልን እንዲሰብክ አስተማረው። ከዚያ በኋላ በሐዋርያት ላይ የበለጠ ስደት ለማምጣት አሰበ እና ፈሪሳውያን የሊቃነ ካህናቱ ተሰብስበው እንደው በቃ ቅኔ ያቀረቡለት መወድስ ያቀርቡለት፣ ንጉሱ ትልቅ ክብር ተሰማው። እግዚአብሔርን ናቀና፣ ራሱን በእግዚአብሔር ስፍራ ላይ ያስቀመጠ። ከዚያ ምን ይላል? የሐዋርያ ሥራ ምዕራፍ 12 ቁጥር 23 ላይ ለእግዚአብሔርም ክብርን ስላልሰጠ፣ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ ይላል። ለእግዚአብሔርም ክብርን ስላልሰጠ ያን ጊዜ የጌታ መልአክ መጣው። ወገኖቼ፣ የጌታ መላእክት እኮ እግዚአብሔርን የማያከብሩትን ሰዎች እኮ አያከብሩም። ይሄን ታውቃላችሁ? እግዚአብሔርን ሳታከብሩ ሚካኤልን ለማክበር ትፈልጋላችሁ። ሚካኤል የሚያከብረኝ መስሏችኋል። ሚካኤል ማንን ነው የሚያከብረው? እግዚአብሔርን ነው እኮ የሚያከብር። ገብርኤል እኮ እግዚአብሔርን ያከብራል እኮ ታዲያ እግዚአብሔርን ንቀን ዝም ብለን ወደ መላእክት ቀርበን ብናሾፍ ይመቱናል፣ ይመቱናል። የእግዚአብሔር መልእክተኞች ናቸው። እግዚአብሔርን ስላላካበረ የጌታ መላአክ መጣው ይላል። የጌታ መላአክ ሚካኤል የያዘው ምንድን ነው? በእጁ የያዘው ምንድን ነው? ሰይፍ ይዟል። በሌላው እጁ የያዘውስ በስዕል ላይ እንደሚታወቀው ምንድን ነው? መስቀል፣ ሚዛን። አላያችሁም? አንዳንዴ ምን ይመስላችኋልስ? ሚዛኑ ምንድን ነው? ማንን ሊመዝን ነው? ይኸውላችሁ የሚካኤል የያዘው ሚዛን ምንን የሚያመለክት ነው? ስዕል ትምህርታዊነቱ ምንድን ነው? የእግዚአብሔርን ፍርድ የሚያሳይ እግዚአብሔር የፈረደበትን ሰው ልብ በሉ፣ እግዚአብሔርን ባለማክበር እግዚአብሔር የፈረደበትን ሰው መልአኩ ሄዶ ምን ያደርጋል? በእግዚአብሔር ፍርድ መሰረት የእግዚአብሔርን ፍርድ ይፈጽማል ማለት ነው። ገብቷችኋል? ስልጣኑ ሰይፉ ደግሞ ስልጣን ነው። እግዚአብሔር ግደል ካለው ይገላል፣ አድን ካለው ያድናል ግን አድን ብሎት ደግሞ መግደል ይችላል። ግደል ብሎትስ ማዳን ይችላል። ስለዚህ ፍርድ ከማን ይወጣል? ከእግዚአብሔር ይወጣል ወገኖች። ስለዚህ እግዚአብሔርን አክብሩ። እግዚአብሔር ማስተዋሉን ይስጠን። የጌታ መልአክ መታው ነው የሚለው ማንን ስላላከበረ? እግዚአብሔርን ስላላከበረ። እንግዲህ እግዚአብሔርን በማክበር ደግሞ የተባረኩ የተመሰገኑ ሰዎችን ደግሞ እንመለከታለን። እግዚአብሔር ከፍ ያደረጋቸው ራሳቸውን ዝቅ አድርገው እግዚአብሔርን በዓይናቸውን መንፈሳቸውን በማንጻት እግዚአብሔርን ያየው ክብሩን የተመለከቱትን እንመልከት። አንዱ ሙሴ ነው። ሙሴ እጅግ በጣም ይለዋል መጽሐፍ፣ እጅግ በጣም ትሁት ነበረ ይለዋል መጽሐፍ፣ እጅግ በጣም ትሁት ነበረ አንድ ቀን እስራኤላውያን ሙሴ ወደ ተራራው ወጥቶ ባለበት ሰዓት እስራኤላውያን እግዚአብሔርን ንቀው ጥጃ አቁመው ሲሰግዱ አገኛቸው ከዚያ ሙሴ በጣም ቀናተኛ ለእግዚአብሔር በጣም ቀናተኛ ስለነበረ በእጁ ላይ የነበረውን ጽላት ወርውሮ ሰበረው እግዚአብሔር እስራኤልን ተቆጣ። አጠፋቸዋለሁ ሲል ሙሴ ምንድን ነው ያለው? በእግዚአብሔር ፊት ወድቆ ይሄን ሕዝብ ከምታጠፋ እኔን ከመጽሐፍህ ደምስሰኛል፣ ደምስሰኛል። አይ የለም፣ አልደመስስም ይቅርብያቸዋለሁ። ነገር ግን ከዛሬ ጀምሮ ይሄ ሕዝብ አንገተ ደንዳና ሕዝብ ነው። ከዚህ በኋላ በመካከላቸው አልኖርም። ከዚህ በኋላ መልአክ እሰዳለሁ አለ። ዘጸአት ምዕራፍ 33 ላይ አለ። ከዚህ በኋላ መልአክ እሰዳለሁ እንጂ ከእናንተ መካከል አልኖርም። ለምን? እኔ ቅዱስ ነኝና ከእናንተ በደልና ኃጢአት የተነሳ ላጠፋችሁ እችላለሁ። አይሆንም አለ። በዚህን ጊዜ እጅግ በጣም አዘኑ ይላል እስራኤላውያን። ከዚያ ሙሴ ምን አደረገ? ድንኳኑን ከሕዝቡ መካከል አንስቶ ራቅ አድርጎ ከሰፈር ውጭ ተከለው። እግዚአብሔርን የፈለገ ሰው እግዚአብሔርን የወደደ ሰው ወደ ድንኳኑ ይሄዳል። አለን ያንን ድንኳን ምን አለው ሙሴ? የመገናኛው ድንኳን አለው። ለምን ሰው እግዚአብሔርን ሲፈልግ እዚያ ድንኳን ይሄዳል? ሙሴ ወደዚያ ድንኳን ሲገባ የእግዚአብሔር ክብር ይገለጣል። ከሰማይ ጀምሮ እስከ ምድር ድረስ ደመና፣ የብርሃን ደመና ይተከላል። በዛን ጊዜ ህዝቡ ሁሉ ወድቀው እግዚአብሔርን ያመሰግናሉ ይላል። ዘጸአት 33 ሙሴ በጣም ተደነቀ። እግዚአብሔር ምን አይነት ቅዱስ አምላክ ነው? እግዚአብሔር ምን አይነት የተከበረና ክቡር አምላክ ነው? ታላቅ አምላክ ነው። ይህን አምላክ ማስቆጣትና ማሳዘን በበደልና በኃጢአት ማሳዘን አይገባም ብሎ እባክህ አለ። በጣም ተጠማ ሙሴ በጣም ተጠማ የእግዚአብሔርን ክብር። እግዚአብሔር ጥማት ይቅረልብን ይልቀቅብን። የምን አይነት ጥማት እ የእግዚአብሔር ክብር። ሙሴ ተጠማ። ከዚያ ምን አለው? እባክህ በፊትህ ሞገስ አግኝቼ ከሆነ ክብርህን አሳየኝ ብለው ለመነው። ዘጸአት 33። እባክህ ክብርህን አሳየኝ። ምን አይነት አምላክ ነህ? ምን አይነት ቅዱስ አምላክ ነህ? እባክህ ክብርህን አሳየኛል። አይ ሙሴ መልካምነቴን ሁሉ በፊትህ አሳልፋለሁ ሰው ግን ፊቴን አይቶኝ አይድንምና ፊቴን ማየት አይቻልህም ማለት ነገር ግን ነገር ግን በእኔ ዘንድ ስፍራ አለ እጄን በላይህ ላይ አኖራለሁ እነሆ ጀርባዬን ተያለህ ፊቴን ግን አታይም አለው ምኔን ተያለህ አለው ጀርባዬን ግን ተያለህ አለው ሙሴ ይሄን የእግዚአብሔር ክብር እንዴት እንደሆነ ማየት እንደተመኘ ነው የሞተው። አይቷል፣ ግን ደግሞ በጣም ተጠምቷል። አንድ ቀን ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዶ ስጋ ለብሶ ተገለጠ። አሁን ጀርባዬን ያለህ የተባለውን ነገር ይፈጸምለት ሶስቱን ደቀ መዝሙር ይዞ ወደ ደብረ ታቦር ተራራ ወጣ። በዚያ ላይ እንደወጣ የእግዚአብሔር ክብር ተገለጠ። ጴጥሮስ ምን ይለዋል? ገናናው ክብር ይለዋል። በጣም አስፈሪ ግርማ የነበረው ክብር ይለዋል። ተራራው በብርሃን ተሞላ። ጌታችን ኢየሱስ ክርስቶስ ልብሱ ነጭ ሆነ። ጴጥሮስ፣ ዮሐንስና ያዕቆብ ከእግዚአብሔር ክብር የተነሳ መቆም ስላልቻሉ በግንባራቸው ወደቁ ይላል። ማየት አልቻሉም የእግዚአብሔርን ክብር። እግዚአብሔር የተመሰገነ ይሁን። ማየት አልቻሉም። ከዚያ ሙሴና ኤልያስ ቀና ሲሉ፣ ሙሴና ኤልያስ ከማን ጋር ይነጋገሩ ነበር? ከኢየሱስ ክርስቶስ ጋር ቆመው ሲነጋገሩ ሰሙ። ሙሴ ክብርህን አሳየኝ በማለቱ እግዚአብሔር ክብሩን አሳየው። የማንን ክብር? የጌታችን የኢየሱስ ክርስቶስን ክብር። እግዚአብሔር ይህን ክብር ያሳየልኛል። አይናችንን እግዚአብሔር ይግለጠው። አይናችን ካልተገለጠ የእግዚአብሔርን ክብር ማየት አንችልም። አይናችን ተገልጦ በዚህ ዓለም ላይ ካለው በጣም ከሚያጓጓው እውነት ከሚመስለው ነገር ላይ አይናችንን አንስተን በእግዚአብሔር ላይ አይናችንን ብናደርግ እንዴት እንባረካለን መሰላችሁ? ስለዚህ እመቤታችን ቅድስ ድንግል ማርያም ምን አለች? በቃ የመጀመሪያው ነገር የተናገረችው ምንድን ነው? ነፍሴ ጌታን ምን ትለዋለች? አለች ታከብረዋለች። በጣም በጣም መንፈሷ የተሰበረ ትሁት የእግዚአብሔር ክብር በመልአኩ የመጣላት እግዚአብሔር ፊት ሞገስን አግኝተሻል፣ እግዚአብሔር ከአንቺ ጋር ነው ሲላል ዋናው የገባት ነገር ምንድ ነው? የእግዚአብሔር ክብር ነው። ነፍሴ ጌታን ታከብረዋለች። ወገኖቼ እንግዲህ እግዚአብሔርን እናክበር። እግዚአብሔርን ማክበር ምን ማለት ነው? እግዚአብሔርን ታከብራላችሁ እናንተ? አሁን እግዚአብሔርን ማክበር ማለት መጥቶ ማስቀደስ ነው። እግዚአብሔርን ማክበር ማለት ምንድን ነው? ዛሬ እግዚአብሔርን አክብረን እንድንሄድ እነግራቸዋል። እግዚአብሔርን ማክበር አንዱን ብቻ እነግራቸዋል። እስራኤላውያን በመካከላቸው ጣዖት በማድረጋቸው ነው የእግዚአብሔር ክብር ከእነሱ ለቆ ወደ ድንኳን የዞረው አይደል? ዛሬ የምነግራችሁ ነገር እግዚአብሔርን ማክበር ምን ማለት እንደሆነ አጭር ነገር እነግራችኋለሁ ከዚያ በኋላ እራሳቸውን ፈትሹ ወገኖች እዚህ ሀገር የመጣ ነው አንዳንዶቻችን ቤተ ክርስቲያን አንመጣም ለምን ቤተ ክርስቲያን አንመጣም የእግዚአብሔርን ቃል አንሰማ ለምን ከዚህ ከእግዚአብሔር ይልቅ የዚህ ዓለም ጉዳይ በጣም ስለከበረብን ነው በጣም ስለከበረብን ለዚህ ዓለም ጉዳይ ለትምህርታችን ለኑሯችን ያን ያህል ጊዜ ከሰጠን ለኑሮ ጉዳይ ነው እያልን፣ ግን ደግሞ እግዚአብሔርን ማክበር ደግሞ የህይወት ጉዳይ መሆኑን አናውቅ። እና አምላካችን እዚህ ሀገር እንዲያው በርገር በልተን ከመሞት ያድነን። እግዚአብሔርን እናክበር። በላን በቃ ይሄ ነው ህይወት፣ ይሄ ነው በቃ ይሄ ነው ህይወት። ይሄ እኮ ህይወት እኮ አይደለም። ዋናው ህይወት እኮ እግዚአብሔርን ማክበር ነው። እዚህ ሀገር ተመቸን ብለን አገኘን ከሰራን ከበላን በቃ አንተኛ። ለእግዚአብሔር ጊዜ እንስጥ እንጂ ይሄ እኮ እግዚአብሔርን ማክበር ማለት ለእግዚአብሔር ጊዜ መስጠት ነው። አንተ ለአሰሪያችን የምንፈራውን ያንን የምንፈራውን ያህል ለእግዚአብሔር ደግሞ ክብር እንስጥ እንጂ። እግዚአብሔር ማስተዋልን ይስጠን። ሌላው ከመካከላችን የምናስወግደው ጣዖት አለ። አሁን የምነግራችሁ የማቴዎስ ወንጌል ምዕራፍ 18 መጽሐፍ ቅዱስ የያዛችሁ አውጡ። የማቴዎስ ወንጌል ምዕራፍ 18 ላይ አነበውና በዚህ ጉዳይ ላይ ራሳችንን እንመለከታለን። የማቴዎስ ወንጌል ምዕራፍ 18 ከቁጥር 23 ላይ አነበዋለሁ። ስለዚህ መንግሥተ ሰማያት ባሮቹን ሊቆጣጠር የወደደ ንጉሥ ትመስላለች መቆጣጠርም በጀመረ ጊዜ እልፍ መክሊት ዕዳ ያለበት አንድ ሰው ወደ እርሱ አመጡ። የሚከፍለውን ቢያጣ እርሱና ሚስቱ ልጆቹ፣ ያለውም ሁሉ እንዲሸጥና ዕዳው እንዲከፈል ጌታው አዘዘ። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉንም እከፍልሃለሁ አለው። የዚያም ባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት። ነገር ግን ያ ባሪያ መጥቶ ከባልንጀሮቹ ከባሮቹ መቶ ዲናር ዕዳ ያለበትን አንዱን አገኘና ዕዳህን ክፈለኝ ብሎ ያዘና አነቀው። ስለዚህ ባለንጀራው ባሪያ ወድቆ ታገሰኝ፣ ሁሉንም እከፍልሃለሁ ብሎ ለመነው። እርሱም አልወደደም ግን፣ ሄዶ እዳውን እስኪከፍል ድረስ በወይን ያኖረው። ባለንጀሮቹ የሆኑ ባሮችም ያደረገውን አይተው እጅግ አዘኑ። መጥተውም የሆነውን ሁሉ ለጌታቸው ገለጡ። ከዚያ ወዲያ ጌታው ጠርቶ፣ አንተ ክፉ ባሪያ፣ ስለ ለመንኸኝ ያን እዳ ሁሉ ተውሁልህ፤ እኔ እንደ ማርሁህ ባልንጀራ የሆነውን ያን ባሪያ ልትምረው ለአንተስ አይገባህምን? አለው ጌታውም ተቆጣና እዳውን ሁሉ እስኪከፍል ድረስ ለሚያሰቃዩት አሳልፎ ሰጠው። ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባቸዋል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። አንድ ትልቅ ሰው ነበረ፣ ብዙ ገንዘብ ያለው። ከበታችሁ ደግሞ ሌሎች ባሪያዎች አሉት እና ለአንዱ አንድ ሚሊዮን ዶላር አበድሮታል። ግን ያ የተበደረው ሰው አንድ ሚሊዮን ብር መክፈል ስላቃተው ከሰረ። አንድ ቀን ንጉሱ እዳውን ሲቆጣጠር ያንን አንድ ሚሊየን እዳ ያለበትን ሰው አመጡለት እና ክፈላይ ሲለው አረ የለኝም አለ። እንግዲያስ ልጆቹ ይሸጧል፣ ሚስቱ ትሸጥ፣ ያለው ንብረት ሁሉ ይሸጥ፣ እሱም ይሸጥ እና እዳው ይከፈላል አለ ንጉሱ ከዚያ ይሄ ባሪያ የልጆቹ መሸት የሚስቱ መሸት የእሱም መሸት በጣም መረረውና፣ ወድቆ ምን አደረገለት ነው የሚለው፣ ሰገደለት ይላል። እባክህ ማረኝ፣ እባክህ ይቅር በለኝ፣ እዳህን ሁሉ እከፍልሃለሁ አለው። ማን ነው እንደዚህ ያለው? እየተከታተላችሁ ነው። እዳ ያለበት ሰው ከዚያ ይሄ ጌታው ባለብሩ ማለት ነው። ይሄ ጌታው ምን አደረገው? አዘነለት። አዘነለትና እ ለቀቀው ይላል ምን አለው? ለቀቀው በስ ለቀቀው። እዳውን ምን አለለት እ አራዘመለት ተወው ነው የሚለው እዳውን ተወለት። አሁን ዛሬ ብዙ እዳ ያለብን ሰዎች በቤት በምን በምን? ትቸላቸዋለሁ ብንባል እንዴት ምን አይነት ደስታ እንደሚሰማን አስ እንደዚህ ነገር እስካሁን ተሰምቶ ያውቅም መሰለኝ፣ አይደለ? እዚህ አገር ቢተውልን እንዴት አይነት ደስታ ይሰማል። እዳውን ምን አለለት ተወለት ነው የሚለው እንጂ ቀስ ብለህ ትከፍላለህ አላለው። ግን ይሄ አንድ ሚሊዮን የተበደረው ሰው ምን አድርጓል? ለሌላ ሰው አንድ ሺህ ዶላር አበድሯል አንድ ሺህ ዶላር አበድሯ የእሱ እዳ ተትቶለት ልጆቹንም ሚስቱንም ይዞ ደስ እያለው ከዚያ ከንጉሱ ግቢ ሲወጣ ያን አንድ ሺህ ብር እዳ ያለበትን ሰው አገኘው። አገኘውና ምን አደረገው? ያዘውና ምን አለው? አነቀው ይላል። አነቀው በሉ አነቀው። ማነቅ ታውቃላችሁ? ጉሮሮን ጥቅም አርጎ መያዝ ነው አይደለ? አነቀው ከዚያ እዳዬን ክፈለኛል ሲለው እባክህ ማረኝ። እሱም በተራው ማለት ነው አይደለ እሱ ያደረገውን ይሄ ባሪያ ደግሞ ማድረግ ቻለ ማለት ነው። እባክህ ማረኝ፣ ቀስ ብዬ እከፍልሃለሁ እሰጥሃለሁ ብሎ ሲለም ነው ኖ፣ አይሆንም ማለት እንዲያውም፣ ዕዳዬን እስከምትከፍለኝ ድረስ ብሎ ወይን ቤት ምን አለው አሰረው ይላል። ምን አለው አሰረው ከዚያ ያ ንጉሱ፣ ትልቁ ባለብር ንጉሱ፣ እሱ የበታች አንድ ሺህ ብር ያበደረውን ሰው ይዞ ወይን ቤት እንደከተተው ምን አለ ሰማ ይላል። ባሪያዎች መጥተው ተናገሩ አንተ እኮ አንድ ሚሊዮን ብር የተውህለት ሰው አንድ ሺህ ብር እዳ ያለበትን ሰው ወይን ቤት ከተተልህ ብለው ነገሩ። ከዚያ በጣም ተቆጣ ይላል። በጣም ተቆጣ። አንድ ሚሊዮን እዳ ትቸለት እንዴት በአንድ ሺህ ብር ሰውን ይዞ ይገላል? ሰውን እስር ቤት ይከታል ብሎ ተቆጣ። አምጡት አለ። ያዙት አለ። እሱ እንደገና ተያዘ። የትኛው ሰውዬ? አንድ ሚሊዮን የተያዘለት ሰው፣ የተለቀቀለት ሰው ተያዘ እና አነቀና እሱ። በሉ እዳውን እስኪከፍል ድረስ ወይን ቤት ክተቱት ተብሎ ወይን ቤት ገባ። ከዚያ ጌታ ምን አለ? በዚህ ትምህርት እናንተም ከልባችሁ ወንድማችሁን ይቅር ካላላችሁ የሰማዩ አባቴ እንዲሁ ያደርግባችኋል። ይሄ የማን ቃል? ይሄ እኮ የመምህራን የቄሶች ቃል አይደለም። ወገኖች መቼም ቄስ ተንቋል በዚህ ዘመን፣ እግዚአብሔር ይርዳል። ይሄ የቄሶች ቃል አይደለም። የማን ቃል ነው? የእግዚአብሔር ቃል ነው። ታዲያ ይሄ ሰውዬ አሁንም የምጠይቃችሁ ይሄ ሰውዬ የታሰረው ይሄ ሰውዬ፣ ያ ባለ ሚሊዮን ባለእዳ የታሰረው ምን ስላደረገ ነው? ይሄን እንድትነግሩኝ ይፈልጋል እዳ ስላለበት ነው ወይስ ደግሞ ሰውየውን ስላሰረ ነው? ስላሰረ ነው። ልብ በሉ። ዛሬ እኛ እግዚአብሔር ታላቁን እዳ ትቶልናል። ስሙ የተመሰገነ ይሁን። እዳ ሲተውልን ደግሞ እዳችንን በመስቀል ላይ ከፍሎ ነው። እያንዳንዱ ሰው እዳ አለበት፣ የኃጢአት እዳ አለበት። እግዚአብሔርን ባለማክበር፣ ቅዱሱን እግዚአብሔርን በኃጢአት በማሳዘን እያንዳንዳችን እዳ ነበረብን። ይህንን ዕዳ ግን በመስቀል ላይ ደሙን በማብሰስ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው በማለት ኃጢአታችንን ሁሉ ተወልን። ኃጢአታችንን ሁሉ ይቅራለን። የቀደመ በደላችንን አላሰበብንም። ታዲያ እንዲህ አይነት ትልቅ ዕዳ የተተወልን ሰዎች እኛ ምን አደረግን? ደግሞ ትንሽ ዕዳ ያለበት ክፉ ቃል ተናግሮኛል፣ ባለፈው ገላምጦኛል፣ በክፉ ዓይኑ ያየኛል ገንዘብ ወስዶብኛል። በቃ ልቆጥረው አልችልም። ወገኖቼ፣ እኛ የተጣላንበት ነገር ነው። ታዲያ እኛ ምን አደረግን? ወንድማችንን አንቀን ይዘናል። አሁን ያነቅነውን እንልቀቅ ነው። እግዚአብሔርን ታከብራላችሁ። በሉ ሁላችሁ ተነሱ። ይሄ የህይወት ጉዳይ ስለሆነ እግዚአብሔርን የምታከብሩ ከሆነ ዛሬ እግዚአብሔርን አጥፉ። እግዚአብሔር አይዘበትበት። እግዚአብሔር ቅዱስ ነው። በእርግጥ የእግዚአብሔርን ክብር የምትፈልጉ ከሆነ ዛሬ በልባችን ውስጥ ያሰርነውን ሰው ልቀቁ። የያዛችሁበትን እዳ አሁን ተው ልቀቁ። አይ ቅድመ ሁኔታ የለም። እግዚአብሔር እኛን ያዳነን ጻድቃን ስለነበርን አይደለም ዕዳ የተወልን እግዚአብሔር ቅዱሳን ስለሆን ሳይሆን ገና ኃጢአተኞች ሳለን ስለ ልጁ ሞት በልጁ ሞት ምክንያት ኃጢአታችንን ይቅር አለን። ስሙ የተመሰገነ ይሁን። ዛሬ ደግሞ እናንተ ዕዳ ተውለት። እስኪ ይቅር ያላችሁት ሰው ነው ይቅር የሚላችሁ። ተበድሯችሁ ከሆነም ይቅር ስትሉት ይከፍላችኋል። ገብቷችኋል። ከሚስታችሁ ጋር የተጣላችሁ ሰዎች ካላችሁ ይቅር በሏትና በፍቅር እስኪ መልሷት ሚስታችሁ ባላችሁን ደግሞ በፍቅር መልሱት። ይሄን ዕዳ ከድንጋይ ይሄን ከድንጋይ የከፋ ዕዳ ካልተዋችሁ እግዚአብሔርን አክብረናል ብለን እዚህ እንደ እግዚአብሔር ያለ ማንም የለ ብለን ብንዘምር አይሆንም። ይቅርታን ማግኘት ትፈልጋላችሁ? እሺ ታረቁ። ይቅርታ ባባ ትልቁ ጣወት ይሄ ነው። ዛሬ በዓለም ላይ ጣወት የለም። በትምህርትም በምንም በምንም እየተወገደ ነው። ግን ትልቁ ጣወት በቤተ በቤተክርስቲያን በእስራኤል መካከል ጥጃ ቁመው እንደሰገዱ በቤተ ክርስቲያን ውስጥ ደግሞ ትልቁ ጣዖት ቂምና በቀል። ይሄንን ቂምና በቀል ሳናስወግድ በእግዚአብሔር ፊት መቆም አንችልም። የጌታ መልአክ መታው ነው የሚለው። እግዚአብሔርን ታከብራላችሁ። እንደምን አደራችሁ። ይሄን የምነግራችሁ የህይወት ጉዳይ ስለሆነ ነው። ልብ በሉ። ቂም ይዛችሁ በእግዚአብሔር ፊት ብትቀርቡ፣ እግዚአብሔር ቅዱስ ነው ወገኖቼ ያንን ቂም ጎረቤታችንን አስረን ይዘን በእርሱ ላይ ጥላቻ ይዘን በእርሱ ላይ ክፋትና ተንኮል ቂምና በቀል ይዘን እግዚአብሔርን ይቅር በለኝ ማለት ምን አይነት ጸሎት ነው? አባቶቻችን እንኳ ሳልዞ ስርቆት ቂም ዞ ጸሎት አይቻልም ይላሉ። አደለ ታዲያ እግዚአብሔርን ይቅርታ ማግኘት እንዴት ታላቅ ክብር ነው። በሕይወታችሁ ምንም ነገር አታግኙ፣ ግን የእግዚአብሔርን ይቅርታ አግኙ። እውነት እውነቴን የምነግራችሁ በሕይወታችሁ ገንዘብ አይኖራችሁ ምንም አታግኙ፣ ግን የእግዚአብሔርን ይቅርታ አግኙ። እግዚአብሔር ይቅር ይበልል። እግዚአብሔር ይቅር ያለው ሕዝብ እየተከበረ ነው። ብፁ ዘይ ብፁ ብፁዓን እለ ተኀድገ ሎሙ ኃጢአቶሙ ኃጢአታቸው የተተወላቸው ሕዝቦች ብፁዓን ናቸው። ኃጢያታችንን ከእግዚአብሔር ይቅርታ እናገኝ፣ ይቅር እንባባል። ከዚያ በኋላ ተውስ ይመጣል። ግራ የገባን ነገር ሁሉ ትርጉም ያገኛል። እንቆቅልሽ ሁሉ ይፈታል። ልጆቻችን ይባረካሉ። ለኛ መታዘዝ ይችላሉ። ልብ በሉ አገሩ ይባረካል። ፖለቲካው ጥሩ ይሆናል። ኢኮኖሚው ጥሩ ይሆናል። ሶሻል ላይፉ ጥሩ ይሆናል። በረከት በምድሩ ላይ ይመጣል። ማን ይቅር ሲለን ግን ይቅር ያላለን በምን ይመስላችኋል? ቂም በመያዛችን፣ በቀል በመያዛችን፣ የክፋት ሰዎች በመሆናችን፣ ተንኮለኞች በመሆናችን፣ ጣዖት አምላኪዎች በመሆናችን ስለዚህ ነፍሴ ጌታ እግዚአብሔርን ታከብረዋለች። ራሷን ዝቅ አድርጋ፣ አሁን ራሳችሁን ዝቅ አድርጉ በእግዚአብሔር ፊት። ልብ በሉ በእግዚአብሔር ፊት በልባችሁ ራሳችሁን ዝቅ አድርጋችሁ ይቅርታ ጠይቁ። አለባለዚያ ፈውስ የለም። ይህንን እውነት የምነግራችሁ ሕይወት እንደሆነ ስለምናውቅ ነው። ከንቱ ድካም ነፃ እንድንወጣ ነው ያስተማረን የገሰጸን አምላካችን ስሙ የተመሰገነ ይሁን። ዛሬ ይቅር ባትሉ እቤታችሁ ሂዳችሁ ይቅር በሉ። አለ ባለዚያ እስር ቤት ናችሁ። እስር ቤት ነው ያለነው፣ ወይን ቤት። ከወይን ቤት መውጣት፣ ከእስር መውጣት፣ መፈታት የሚቻለው ይቅር ማለት ስንችል ነው። እግዚአብሔር ሁላችንን ይርዳል።